ጤና ይስጥልኝ አድማጮች፣ በድሬዳዋ ከተማ በሰርግ ስነ ስርዓት ላይ ጀምሮ መልኩን ቀየር የተባለው ግጭት በከተማው በረድ ማለቱ ሲነገር በድሬዳዋ ዩኒቨርሲቲ ግን አገርሽቶ ነበር። ከባድ ድብደባ የደረሰባቸው ተማሪዎች ወደ ሐኪም ቤት ሲወሰዱ በዩኒቨርሲቲው የሚገኙ አንዳንድ ተማሪዎች ደግሞ ወደ መጣንበት ክልል እንመለሳለን ማለታቸው ተሰምቷል። ዩኒቨርሲቲው ተማሪዎቹ ከግቢው እንዳይወጡ ማድረጉም ተገልጧል። የድሬዳዋ ከተማ ፖሊስ በከተማው የተከሰተውን ግጭት ማብረዱን ሲያስታውቅ አዲስ አበባ ከተማ ፖሊስ ሕገ ወጥ ያላቸው ላይ በምሽት አሰሳ ዘመቻ ተጠምዶ ነበር። በዓለም አቀፍ ትብብር ለኢትዮጵያውያን መብት በኩል ለጌዲዮ ተፈናቃዮች የተሰባሰበ 314 ሚሊዮን ብር ርክክም መደረጉ የተሰማውም እዛው አዲስ አበባ ውስጥ ነው። አብራችሁን ቆዩ። የድሬዳዋ ዩኒቨርሲቲ ተማሪዎች በብሔር ነክ ግጭት ጉዳት ደርሶባቸው ቢያንስ ሁለት ተማሪዎች ሆስፒታል ገብቷል። ከዚህ ግጭት ቀደም ብሎ ከተማይቱ ባለፈው ሳምንት መገባደጃ ላይ ለሶስት ቀናት ውጥረት ሰፍኖባት ነበር። በሰርግ ስነ ስርዓት ላይ ተቀሰቀሰ የተባለው ግጭት ወደ ቡድን ግጭት ተሸጋግሮ ድሬዳዋ ከተማ ላይ ስጋት አጥልቶ አልፏል። ድሬ ባለጋሪው የተሰኘ የፌስቡክ ተጠቃሚ መንግስት ድሬዳዋ ላይ ትኩረት ሊሰጥ ይገባል ሲል ጽሁፉን ይጀምራል። ድብና አርገው ሰርግ በልተው እናት አባት፣ ሕፃናት፣ ወጣቶች ተደብድበዋል ያለው ድሬ ባለጋሪው አድማ በታኝ ችግር ፈጣሪዎችን መያዝ ሲችል ንጹሐን ወንድሞቻችን ላይ ተጽዕኖ አድርጓል። አሁን መከላከያ ሰላም አውርዶ ቢሄድም ቸል ሊባል አይገባም። አንድ ተቋም እኩል ማገልገል አለበት ብሏል። የኢትዮጵያ ዩኒቨርሲቲዎች ወደ ግጭት ማስተማሪያነት ተቀይረው ቀሩ በቃ ሲል ትዝብቱን ያካፈለው ደግሞ ፋኖ ፋኖ የተባለ ሌላ የፌስቡክ ተጠቃሚ ነው። ዳኒ ፈረደ ለማ የተባለ የፌስቡክ ተጠቃሚ አየ፣ ዘንድሮ ተማሪዎች ተምራችሁ ሀገር ትገነባላችሁ ብለን ስንጠብቅ በወረደ በዘር ላይ ተመስርታችሁ ትጋጫላችሁ በማለት ትዝብቱን አስፍሮ በእንግሊዘኛ ቋንቋ ታሳፍራላችሁ በማለት ጽሑፉን ያጠቃልላል። የአቡ ሰይድ መልእክት በኢትዮጵያ በተደጋጋሚ የሚታየው ብሔር ተኮር ግጭት የውጭ ጋዜጣ ርዕስ መሆኑ የከነከነው ይመስላል። የእንግሊዙ ታዋቂው ኢኮኖሚስት ጋዜጣ ኢትዮጵያ በብሔርና ጎሳ ፖለቲካ እየታመሰች መሆኑን ጠቅሶ በመፈናቀል ከዓለም የመጀመሪያው ረድፍ ቁጥር አንድ ላይ አስቀምጧታል። ታዲያ ከዚህ በላይ ውርደት አለ? በማለት igual ይህ በዓለም አደባባይ በዚህ መልክ መፈረጃችን ሁላችንንም አንገት አስደፍቷል ሲልም ቁጭቱን አስፍሯል። ለኢኮኖሚስት የተሰኘው ጋዜጣ በእርግጥም ረቡዕ ግንቦት 7 ቀን 2011 ዓ ም ለንባብ ባበቃው ጽሑፉ ከድርቅ ረሃብና ጦርነት በኋላ ኢትዮጵያን የጎሳ ግጭት እያመሳት ነው የሚል ርዕስ ይዞ ወጥቷል። ከተመሰረተ 176 ዓመታት ያስቆጠረው አንጋፋው ጋዜጣ ለበርካታ ዓመታት ኢትዮጵያ ትግሏ ከድርቅና ከጠኔ ጋር መሆኑን ጠቅሷል። ተጠቅሶ ያም በመሆኑ ሰዎች ምግብና ውሃ ፍለጋ በየጊዜው እንዲንቀሳቀሱ ያደርግ ነበር ብሏል። አሁን ሌላ አሳሳቢ ጉዳይ መደቀኑን ሲያስረግጥ አሁን በሚሊዮን የሚቆጠሩ ኢትዮጵያውያን ሽሽታቸው ግጭትን ነው ሲል አስነብቧል። ዘረኛ ወጣት ከማስተማር ሚውዚየም ቢያደርጉት ይሻላል። ግለሰብ በተጣላ ቁጥር ወደ ብሔር ማዞር ፋሽን ሆነ። የአዲሱ ማቴዎስ መልእክት ነው ጎበና አለማ! የጎጥ ፖለቲካ መጨረሻው ይሄና ገና ወደፊት የምንሰማቸውና የምናያቸው ጉዶች ናቸው። ይልቁንስ ጎሳን መሰረት ያደረገ ፖለቲካን እምቢኝ በሉ ብሏል። የድሬዳዋ ዩኒቨርሲቲ ብሔር ነክ ያለውን ግጭት ለማብረድ ከተማሪዎች ጋር ውይይት ላይ እንደነበር በገለጠበት ወቅት ከአዲስ አበባ የተሰማው ዜና በሳምንቱ መገባደጃ ላይ ፖሊስ ድንገተኛ የምሽት ዘመቻ እንዳካሄደ ነው። በዘመቻው የአዲስ አበባ ፖሊስ ከ200 በላይ ህገወጥ አሽከርካሪዎችን እንደያዘ ገልጧል። መጠኑ ያልተገለጠ ህገወጥ መድኃኒትና 23 ሞተር ብስክሌቶች እንዲሁም ከ2500 የሚበልጡ የሺሻ ማጤስያዎች መያዛቸውን ፖሊስ ልዶችቪል አስታውቋል። ይህን ዘገባ የሰማ ቼ ጉቬራ የተባለ የፌስቡክ ተጠቃሚ ጫትና ሽሻ ከምድራችን መጥፋት አለበት፣ አምራች መሆን የሚገባ ወጣት እኮ በሱስ ተጥመልምሏል ብሏል። ነገ ሀገር ማን ይረከባል? ሲል የጠየቀው ቼ ጉቬራ እረ ትውልድ ሂዳን ሲል ጽሁፉን ቋሽቷል። ዝም ብሎ የሰው ቤት ዘው ብሎ መፈተሻለ እንዴ? ይደብራል ያለው ጆኒ ጸጋዬ ነው። ተጠናክሮ መቀጥል አለበት ያለው ደግሞ ሴና ገመቹ ቢቅላ ነው። እግረ መንገድ ሕገወጥ ፖሊሶችንም ሾፍ ማድረግን አትርሱ የሚል አስተያየትም አክሏል ጌዲዮን ተካ። ጥሩ ነው። ከዚህ የበለጠ ስራ ከፖሊስ ይጠበቃል በማለት ጽሁፉን ያንደረድራል። የተደራጀ ዘረፋና በመኪና የታገዘ ንጥቂያ በሰሚትና አካባቢው ስለበረከተ ቢተኮርበት መልካም ነው የሚል መልእክትም አስተላልፏል። ፖሊስ በድንገተኛ ስሳው ያስኳቸው ካላቸው ሕገወጥ ቁሳቁሶች በተጨማሪ ከዚህ ቀደም በሰሯቸው ወንጀሎች የሚፈለጉና የሚጠረጠሩ ያላቸውን ስምንት ሰዎች በቁጥጥር ስር መዋሉንም ተናግሯል። ሌላው በሳምንቱ የማህበራዊ መገናኛ ርዕሰ ጉዳይ የነበረው ዓለም አቀፍ ትብብር ለኢትዮጵያውያን መብት ከ314 ሚሊዮን ብር በላይ ለወርልድ ቪዥን የማስረከቡ ዜና ነው። ገንዘቡ በጌዲኦ ጉጂ ዞን ግጭት የተፈናቀሉ ዜጎችን ወደ ቀያቸው ለመመለስና መልሶ ለማቋቋም እንደሚውል በርክክብ ወቅት ተነግሯል። ኢንተርኔት ላይ ገንዘብ ለመሰብሰብ ጥሪ የተደረገበት የጎፈንድሚ ማሰባሰቢያ አንድ ነጥብ ግማሽ ሚሊዮን ዶላር ለመሰብሰብ ግብ አስቀምጦ አንድ ነጥ ነጥብ 3 ሚሊዮን ዶላር መሰብሰቡን ያሳያል። በሁለት ወራት ጊዜያት ውስጥም 17941 ሰዎች በእርዳታ መስጠቱ መሳተፋቸውን ረቡ ግንቦት 6 ቀን 2011 ዓ.ም ኢንተርኔት ላይ የሰፈረው ጽሑፍ ያመለክታል። ዓለም አቀፍ ትብብር ለኢትዮጵያውያን መብት ከፍተኛ መጠን ያለው ገንዘብ ለእርዳታ መሰብሰቡን በርካቶች በማድነቅ ምስጋና ሰንዝሯል። ገንዘቡ ለምን ለዚህና ለዚያ አልተሰጡም የሚሉ አስተያየቶችም ተሰንዝሯል። ጉሬ ኩምሳ እንግሊዝኛ የፌስቡክ ጽሁፉ ለቤንሻንጉል ጉምዝ ነዋሪዎች ለመተከልና ጃዊ አካባቢዎችስ ብሏል። አብዱ ጀባር ሙስጠፋ ኢብራሂም ምንድን ነው ወደ ብሔር መቀየር? ለጉጂ ጌዲዮ ተብሎ ከመጣ መጀመሪያ ጉጂና ጌዲዮ ወደ ቄዮ ይመለስና ያብቃ። ከዛ ደግሞ ወደ ሌላው መመለስ ይቻላል እንጂ ብሩ የተባለው መጀመሪያ ለታለመለት ውሎ ካበቃ ወደ ሌላው የባሰበት መዞር ነው። ምክንያቱም በአሁኑ ሰዓት ከዚህ አካባቢ በላይ በቁጥር ም ሆነ በጉዳት የተጎዳ አለ ብዬ አላምንም የሚል አስተያየቱን አስነብቧል። የሻላ ሲምቦ ገለቶ ጽሑፍ እንዲህ ይነበባል። የጌዲዮ ተፈናቃዮች ከሌላው ተፈናቃይ ትኩረት ያገኘው በፖለቲካው ፍላጎት ወይንስ በምንድን ነው? የአገሪቷ ተፈናቃይ ዜጎች በሙሉ የአገሪቷ ተፈናቃይ ናቸውና ለምን በኩል አለመታየቱ መጣ? ተፈናቃዮችንም ለፖለቲካ መጠቀም ያሳዝናል ይላል። የዓለም አቀፍ ትብብር ለኢትዮጵያውያን መብት ፕሬዝዳንት ታማኝ በየነ በገንዘቡ ርክክብ ወቅት ያስተላለፈው ቀጣዩ መልእክት ኢንተርኔት ላይ በርካቶች ዘንድ ደርሷል። እርዳታውን በብሄር ልንመነዝረው ከሞከር በጣም ወደ እንስሳነት እየሄድን ነው። ኢትዮጵያዊ የሆነ ዜጋ ሁሉ እርዳታ ማግኘት አለበት። ስንዴን በብሄር መለካት አይቻልም። ስለዚህ የምናደርገው ዜጎች ሁሉ መፈናቀል የለባቸውም። ዜጎች ሁሉ በተፈጥሮ መብት ያሉበት መሬት ላይ የመኖር መብታቸው መሆኑን መታመን አለበት። በዚህ መንፈስ ነው እና የምንሰራው። ከተለያየ አቅጣጫ ለበጎ ምግባር የተጀመረውን እንኳን ለማጣመም ሲሞክር ያሳዝናል። ሀሳባችን አንዱን ብሔር ለመርዳት አንዱን ብሔር ለመግፋት አለመሆኑ እንድትረዱ እፈልጋለሁ። አድማጮች ስለ ድሬዳዋ ግጭት፣ የአዲስ አበባ ፖሊስ ድንገተኛ ዘመቻ፣ ና ለጌዲዮ ተፈናቃዮች እንዲሰጥ ስለተሰባሰበው በሚሊዮናት የሚቆጠር ብር ያወሳው የዛሬው የማህበራዊ መገናኛ ዘዴዎች ቅኝት ጥንቅራችን ብዙ ይደመደማል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።